በኦሮሚያ ክልል ጎሮ ዶላ ወረዳ ማንነታቸው ያልተለያዩ ታጣቂዎች በሕዝብ የትራንስፖርት መገልገያ ላይ ፈጸሙት በተባለ ጥቃት አንድ ሰው ሲሞት ሶስት ሰዎች ጉዳት እንደደረሰባቸው ነዋሪዎችና የሆስፒታል ምንጮች ለአሜሪካ ድምጽ ገልጸዋል። በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂዎች መካከል የተኩስ ልውውጥ መቀጠሉንም ነዋሪዎቹ አመልክተዋል። ገልሞ ዳዊት ተጨማሪ ያለው። በመንግሥት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂዎች መካከል የቀጠለው ግጭት በሲቪል ሰዎችም ላይ ጉዳት እያደረሰ ከሚገኝባቸው የኦሮሚያ ክልል አካባቢዎች ውስጥ አንዱ በሆነው በጎሮዶላ ወረዳ ባለፈው ሳምንት ቅዳሜ ሰኔ አስራ አምስት ቀን በሕዝብ ተሽከርካሪ ላይ በተፈጸመ ጥቃት የሰው ሕይወት ማለፉን ለደህንነታቸው በመዝጋት ስማቸው እንዳይጠቀስ የጠየቁ የወረዳው ነዋሪ ለአሜሪካ ድምፅ ተናግረዋል። በዕለቱ የሕዝብ ተሽከርካሪው ከጎሮዶላ ወረዳ ረቀሎ ከተማ ወደ ነገሌ በመጓዝ እንደነበረ ያወሱት አስተያየት ሰጪው በጥቃቱ አቶ ገቢዶዩ የተባሉ የስድስት ልጆች አባት መገደላቸውን ገልጸዋል። ገቢዶዩ ዱባ አቶ ገቢ በጥይት የተመታው በጭኑና በሆዱ ላይ ሲሆን ሕይወቱም ወዲያው ነበር ያለፈው። ቀብሩም በዚያ ዕለት ቅዳሜ በሐረ ቀሎ ከተማ ተፈጽሟል። የሟቹ የቅርብ ዘመድ መሆናቸውን የተናገሩት የጎሮ ዶላ ነዋሪ ከአቶ ገቢ ሌላ ሶስት ሰዎችም በጥቃቱ መጐዳታቸውን ገልጸዋል። ልጆቹ ለሥራ ከሀረቀሎ ወደ ነጌሌ ሲሄዱ የነበሩ ናቸው። ደደቸ ተሬ በሚባል ቦታ ተሳፋሪዎቹን የጫነው ተሽከርካሪ መኪናውን ሲያቆም ታጣቂዎቹ ወዲያው ተኩስ ከፈቱበት። ተኩሱ ያነጣጠረው ከፊት በተቀመጡ ሰዎች ላይ ነበር። በዚህም አንድ ሰው ሲሞት ሌሎች ሶስት ሰዎች ቆስለዋል። ሾፌሩ አሁንም በሕክምና ላይ ነው። ሌሎች ሁለት ልጆች ደግሞ ወደ ሐዋሳ ተልከው ሕክምና ካገኙ በኋላ ትናንት ተመልሰዋል። ጥቃቱን የፈጸሙት ታጣቂዎች ማንነት እስካሁን አልታወቀም ያሉት የጎሮዶላ ወረዳ ነዋሪ እየተደረገ ነው ስለተባለው ክትትልም ከመንግስት የጸጥታ ኃይሎች የተሰጣቸው ማብራሪያ እንደሌለ እና ወረዳውም በአስቸጋሪ የጸጥታ ሁኔታ ውስጥ እንደሚገኝ ጠቁመዋል። በጥቃቱ የቆሰሉ ሰዎች በነገድ ለሆስፒታል ህክምና ማግኘታቸው ተነግረዋል። ለደህንነታቸው ስለሚሰጉ ስማቸው እንዲገለጽ ያልፈለጉ የሆስፒታሉ ባልደረባ ሰኔ አሥራ አምስት ቀን ሁለት ሺ አሥራ ስድስት ዓመተ ምሕረት በጥይት የቆሰሉ ሰው ሰዎች በሆስፒታሉ የህክምና እርዳታ እንደተደረገላቸው አስረድተዋል። ዱፌት እኛ ዘንድ ከመጡት ሦስት የቆሰሉ ሰዎች ውስጥ አንዱ እግሩ ላይ ሁለተኛው እጁ ላይ፣ ሌላው ሶስተኛው ደግሞ በሦስት ቦታ ነበር የተመታው። አንደኛው እስካሁን በዚሁ በነጌሌ ሆስፒታል በህክምና እየተረዳ ይገኛል። ሌሎቹ ሁለት ሰዎች ግን ወደ ሐዋሳ ተልከዋል። የነጌሌ ሆስፒታል ባልደረባው በጥቃቱ ህይወታቸው እንዳለፈ የተነገረው የአቶ ጋቢ አስከሬን ወደ ሆስፒታል እንዳልመጣም አክለው ገልጸዋል። ከጸጥታ ስጋት የተነሳ ስማቸው እንዲገለጽ ያልፈለጉ ሌላው የጎሮዶላ ወረዳ ነዋሪም መሰል የግድያ ድርጊት ከሶስት ሳምንት በፊት በዚያው በጎሮዶላ ወረዳ መፈጸሙን ያወሳሉ። ጎሳ ጎሳ ወልተ ቡሱ ፊ አችን ዱራ ቶርቤ አችን ዱራ ከሰት ሙጫ አርሲ ቶኩ ዱኤ ቱሬ ከሶስት ሳምንት በፊትም አንድ የአርሲ ልጅ በዱር ውስጥ ተገድሎ አስከሬኑ ተገኝቷል። ግድያውን ማን እንደፈጸመው እስካሁን አልታወቀም። ይህ በሆነ በሶስተኛ ሳምንት ደግሞ በተሽከርካሪ ላይ የተፈጸመው ግድያ ተደገመ። የግድያው ፈጻሚዎች የጎሳ ግጭት ለመቀስቀስ የሚጥሩ አካላት ይመስሉኛል። ግድያውን ተከትሎ ባለፈው ሳምንት ቅዳሜ ምሽትም ወደ አራት ቤቶች ተቃጥለዋል። የጸጥታ ኃይሎችም መሃል ገብተው ሁኔታዎችን አረጋግተዋል። ተጠርጣሪዎችንም በቁጥጥር ስር አውለዋል። እኚሁ የጎሮዶላ ወረዳ ነዋሪ አክለው አሁንም በመንግሥት የፀጥታ ኃይሎችና በኦሮሞ ነጻነት ሠራዊት መካከል በወረዳው የተኩስ ልውውጥ መቀጠሉን አመልክተዋል። አና ጎሮዶ ላኬ ሰላፈ ደራር ዳንቱ ረት አርዳ ከነል ዱካሳ ቱሬራ ዛሬም እንኳን በጎሮዶላ ወረዳ ደራር በሚባል ቦታ የተኩስ ልውውጥ ነበር። በሁለቱ ኃይሎች መካከል በየጊዜው ተኩስ፣ ግድያና የቤት ማቃጠል አለ ነዋሪው ጭንቅ ውስጥ ነው። እኛ ሳይ ሰጪ ባልተገጣው ግጭት የተነሳ ከጎሮዶላ ወረዳ አረቀሎ ከተማ ወደ ገጠር ቀበሌዎች ያለው የትራንስፖርት አገልግሎት በየጊዜው በመቋረጡ ነዋሪዎች መቸገራቸውን አመልክተዋል። በጎሮዶላ ወረዳ ለደችተሬ በተባለው ስፍራ ተፈጽመዋል ስለተባለው ግድያና ነዋሪዎች ስለሚያማሩት የጸጥታ ስጋት ከወረዳውና ከዞኑ አስተዳደር ባለሥልጣናት ምላሽ ለማግኘት ተደጋጋሚ ጥረት ብናደርግም ለጊዜው አልተሳካም። ለአሜሪካ ድምጽ ገልሞዳዊት 卡达玛。